በቅርቡ ከአማራ ክልል ጠቅላይ ፍርድ ቤት ተወካይ ፕሬዚዳንት አቶ አቢይ ካሳሁን ጋራ አጠር ያለ ቆይታ አድርገናል። እሳቸው እንደገለጹልን የሽምግልና ስርዓትን የመጠቀም ሴቶች መሸርሸራቸው ፍርድ ቤቶችን በመዝገቦች እንዲጨናነቁ አድርጓል። እንደዚሁም ውጫዊ ተጽዕኖዎችን ፍርድ ቤቶችን ተአማኒ እንዳይሆኑ የሚያደርጉትን የማስረጃ ስጣት ስርዓቶችን ለማረም የፍርድ ቤቶች መጠንከር ይፈተዋል ብለዋል። ለዚህም የበኩሌን የአመራርነት ሚና ነው እወጣለሁ እያሉን የነበረው ዳኞች ከፖለቲካ ነፋስ ነጻ ሆነው ሊሰሩ እንደሚገባ እንደዚሁም የስነ ምግባር ችግር ያለባቸው ጥቂቶች የፍርድ ቤቶችን ገጽታና ተአማኒነት የሚያሳጡ ወይም የሚያበላሹ በመሆኑ ዳኞች ከፍተኛ ኃላፊነት እንዳለባቸውና እንደዚሁም ሌሎች ጉዳዮችን በተመለከተ ቆይታ አድርገዋል። ከኤስቢኤስ ራዲዮ ጋር የነበራቸውን ቆይታ እንደሚከተለው እናቀርባለን። ለመነሻ ያክል ዛሬ ስልጠና ላይ ነው የተገናኘንና የስልጠናው ዓላማ ምንድን ነው? ስልጠና የተዘጋጀው ለእነማን ነው ነው እንዴት ነው የሚቀጥለው የሚለውን እስኪ እናንሳ። አሁን እዚህ ዳንግላ ከተማ ላይ በክልሉ ጠቅላይ ፍርድ ቤት የተዘጋጀው ስልጠና ለስድስት ተከታታይ ቀናት የሚካሄድ ነው። በሶስት ዙር የተከፈለ ነው። የመጀመሪያው በኮንስትራክሽን ህጎች ጽንሰ ሀሳብና ተግባራዊ አፈጻጸማቸው ላይ የሚካሄድ ነው። በዚህ ላይ ተሳታፊዎቹ የጠቅላይ ፍርድ ቤት ዳኞችና የከፍተኛ ፍርድ ቤት ዳኞች ናቸው። ይሄ የሆነበትም ምክንያት በአብዛኛው የኮንስትራክሽን ክርክሮች በብዛት የሚመጡት ወደ ጠቅላይ ፍርድ ቤትና ወደ ከፍተኛ ፍርድ ቤት ከመሆኑ አንጻር የእነሱን አቅም መገንባት የተሻለ ጥራት ያለው ዳኝነት ለመስጠት ያስችላል በሚል ታስቦ የተዘጋጀ ነው። በዚህ መንገድ የሚሰጥ ነው። በሁለተኛው ዙር ላይ የሚሰጠው ጠና ጉዳዮች ፍሰት አስተዳደርን የሚመለከት ነው። በዚያ ላይ በየደረጃው ካሉ ፍርድ ቤቶች የተውጣጡ የአመራር አካላት ይሳተፋሉ። ከዚህ በፊትም ተሰጥቷል ይህ ስልጠና። በዚያ ስልጠና ላይ ድግግሞሽ እንዳይሆን ያልተሳተፉት የአመራር አካላት ይሳተፋሉ። ጉዳዮችን በምን መንገድ መምራት እንዳለብን ለአመራሩ የሚሰጥ ነው። ሶስተኛ ዙር ላይ የሚሰጠው ስልጠና ደግሞ አጠቃላይ የፍርድ ቤቶችን የስራ አፈጻጸም በተመለከተ በምን መንገድ ሊመዘን እንደሚገባ የሚሰጥ ነው። ሲሰራበትም የቆየ ነው። በአዲስ ተሻሽሎ የምዘና ስርዓቱን ለመቅረጽ ተሞክሯል። በዚያ ላይ ግንዛቤ ለማስጨበጥ ለሚመለከታቸው የአመራር አካላት የሚሰጥ ነው። እነዚህ ናቸው ሶስቱንት ነው። በአጠቃላይ የአማራ ክልል ላይ የተጀመሩ ለውጦች በተለይ ከህግ አኳያ ጠቅላይ ፍርድ ቤቱ እየሰራቸው ያሉት ሁኔታዎች ምን ይመስላሉ የሚለውን እስኪ ግለጹልኝ። በአማራ ክልል ያው በርካታ ስራዎች ይከናወናሉ። ጠቅላይ ፍርድ ቤቱ የዳኝነት አካል ነው። ሕግ የመተርጎም ስራ ነው የሚሰራው። ሕግ ተርጓሚነቱን ስራ በሚያከናውንበት ጊዜ አስቀድሞ በሕግ አውጪ የወጡ ሕጎችን ክርክሮች ሲነሱ ተርጉሞ አለመግባባቶችን መፍታት ነው የዳኝነት አካሉ ዋና ሚና። ከእሱ አንጻር በእኛ በኩል እየሰራን ያለ ነው በየደረጃው ያሉትን ክርክር ውስጥ ገብተው የሚመጡ ባለጉዳዮችን በአግባቡ ለማስተናገድ የሚያስችል እቅድ አቅደን እየተንቀሳቀስን ያለ ነው። በእቅዳችን መሰረት አንዱ አቅምን መገንባት ነው። አቅም በገነባ ቁጥር ጥራት ያለው ፍርድ ለመስጠት ያስችላል። ከዚህ አንጻር የዳኞችን አቅም መገንባት፣ ሌላውን የአመራር አቅም መገንባት ቁልፉ ተግባር ነው። ወሳኙ ተግባር ነው ማለት ነው። እና በዚህ መንገድ እየተሰራ ነው ያለው። ይህንም መሰረት አድርገው በየደረጃው ያሉ ዳኞች ተገቢውን አገልግሎት ለመስጠት ጥረት እየተደረገ ነው ያለው ማለት ነው። በአማራ ክልል የህግ የበላይነት እንዲኖር፣ በአማራ ክልል የፍትህ ስርአቱ እንዲሻሻል፣ በአማራ ክልል ያለው ህብረተሰቡ በፍትህ ስርአቱ ላይ እምነት እንዲያድርበት፣ በዳኝነት አካሉ ላይ እምነት እንዲያድርበት ምን አስበዋል? እንዲሁም እንደ አንድ ኃላፊ የእርስዎ ምኞት ምንድን ነበረ? ምን አቅደዋል? የክልሉ ፍርድ ቤቶች የራሳቸው የሆነ ራእይ ያላቸው፣ ከራእያቸው አንዱ ህብረተሰቡን አመኔታ ማትረፍ ነው። የህብረተሰቡን አመኔታ ለማትረፍ በፍርድ ቤት ረገድ የሚሰሩ ስራዎች እንደተጠበቁ ሆኖ ውጫዊ የሆኑም አንዳንድ ፍርድ ቤቱ ለህብረተሰቡ እንዳያምን የሚያደርጉ ሁኔታዎች አሉ ግን በመሰረታዊነት የፍርድ ቤት አመኔታ የማምጣት ስራ መከናወን ያለበት በፍርድ ቤቶች ነው። እንደ ራዕይ ያስቀምጠው ይህንን ራዕይ ለማሳካት ግብ ላይ ለማድረስ ፍርድ ቤቶች ይንቀሳቀሳሉ። ፍርድ ቤቶች በሚንቀሳቀሱበት ጊዜ ፍርድ ቤቶችን የመምራት ሚና ያላቸው ግለሰቦች ደግሞ ወሳኞች ናቸው። ከዚህ አንጻር በግሌ በተቻለ መጠን ይህንን የፍርድ ቤቶችን ራዕይ ወደ ግብ ለማድረስ ተገቢውን ጥረት ማድረግ ይጠይቃል። ፍርድ ቤቶች አመኔታ ማግኘት የሚገባቸው የቀረበለትን ክርክር እውነት ላይ መድረስ ሲቻል ነው። እውነት ላይ ለማድረስ ደግሞ ዳኞቻችንን በተቻለ መጠን የክርክር አመራሩን ሂደት በአግባቡ መርተው ወደ ተገቢው እውነታ እንዲደርሱ ውጫዊ የሆኑትን በተለይ በሐሰት ማስረጃ የመስጠት ሐሰተኛ ምስክር ከኛ ውጭ የሆኑ ነገር ግን ወደ ፍርድ ቤት መጠው ፍርድ ቤቶች በተገቢውን ጥራት ያለው ፍርድ ሰጥተው አመኔታ እንዳያተርፉ የሚያደርጉ ነገሮች አሉ። እነዚህን ደግሞ ዳኞች አቅማቸውን አጎልብተው በአግባቡ ማረጋገጥ እስከቻሉ ጊዜ ድረስ ይቀንሳል። ማስቀረት እንኳ ባይቻልም ይቀንሳል። የተሻለ ህብረተሰቡ በፍርድ ቤቶች ላይ በዳኝነት በሚሰጠው ዳኝነት ላይ ማመን እምነትን ማትረፍ ይቻላል። ይህን ማድረግ የኔም በግሌም ቢሆን እንደ ተቋም መሪ የምከተለው አንዱ መርህ ነው የሚሆነው ማለት ነው። በዚህ ረገድ እኔም የተቻለኝ ሁሉ ጥረት ለማድረግ የበኩሌን አስተዋጽኦ ለመወጣት ጥረት አደርጋለሁ ብዬ ነው የማስበው። የፍትህ ስርዓቱን ተጽዕኖ ከሚያደርጉት ነገሮች አንዱ ህብረተሰቡ ራሱ ለህግ ያለው ግንዛቤ የላላ መሆን ወይም ደግሞ ለህግ ያለው ግንዛቤ የተዛባ መሆን አንዱ ጫና ነው የሚሉ ሰዎች አሉና፣ ከዚህ አኳያ የእናንተ ግንዛቤ ምንድን ነው እዚህ ላይስ ህብረተሰቡ በህግና በህግ ጉዳዮች ላይ ያለው ግንዛቤ ሰፊ ሆኖ የፍትህ ስርዓቱ ላይ የሚኖረውን አስተዋጽኦ የላቀ ለማድረግ ምን እየተሰራ ነው ያለው? ህብረተሰባችን ስለ ፍትህ ያለው ግንዛቤ ያን ያክል አነስተኛ ነው ባይባልም በፍትህ ላይ የሚያምን ህብረተሰብ ቢሆንም በተለይ የዚህ ክልል ህዝብ ስለ እያንዳንዱ የህግ ይዘት ጥልቅ እውቀት አለው ብሎ መውሰድ አይቻልም። ወይም እውቀት ማነሶች ይኖራሉ። በዚህ ረገድ እንደ ፍርድ ቤት ማድረግ የሚቻለው ተገልጋይ ሆኖ ወደ ፍርድ ቤት ሲመጣ አንዳንድ ግንዛቤ ማስጨበጫ ትምህርቶ ች ይሰጣሉ። በየደረጃው ባሉ ፍርድ ቤቶች ጠዋት ጠዋት ላይ የማስተማር ስራዎች ይሰራሉ። በዚህ ማስተማር አንዱ መንገድ ነው። ከዚህም ውጪ በዚህ ዓመትም የታቀዱ አንዳንድ ስራዎችን ለመስራት የታሰቧሉ። የህዝብ ምክክር መድረጎች ይፈጠራሉ። በእነዚያ ላይ ያለውን አጠቃላይ አሰራር ስለ ፍርድ ቤቶች አሰራር በምን መንገድ ፍርድ ቤቶች ህግ እንደሚተረጉም እና አጠቃላይ ሁኔታዎችን ለመግለጽ ይሞከራል። በዋናነት ግን የዚህ አይነት ስራ ራሱን ችሎ በህግም ስልጣን የተሰጠው አካል አለ፣ ጠቅላይ አቃቢ ህግ የሚባለው ንቃተ ህግ የሚባል ትምህርት ይሰጣል። በእኛ በኩል ቅድም እንደገለጽኩት ለመገልገል የመጣው ህብረተሰብ፣ አንዳንዴ በህዝብ ጋር በምታደርጋቸው መድረኮች ይህንን ግንዛቤ ለመፍጠር ጥረት ይደረጋል። ዋናውን ስራ ደግሞ የሚመለከተው በህግ ስልጣን ያለው አካል ሲሰራ የተሻለ ግንዛቤ ስለ ህጉ እንዲሁም ስለ ተቋማቱ አሰራር የተሻለ ግንዛቤ ህብረተሰቡ እየያዘ የሚመጣበት ሁኔታ ይኖራል ብለን ነው የምናስበው። በህብረተሰቡ ደረጃ የሚታዩ ችግሮች እንዳሉ ሆነው በዳኞች በአቃቢያነ ህጎች እንደዚሁም ሬጅስትራር አካባቢ የሚስተዋሉ ችግሮች አሉና አንደኛው ችግር የሚባለው የተንዛዛ ቀጠሮ መኖር ወይም ደግሞ ውሳኔዎች መዘግየት። ሁለተኛው ችግር የሚባለው ደግሞ አላስፈላጊ ወይም የጉቦና መሰል ጉዳዮች መኖር፣ እንደዚህ አይነት ችግሮች ይነሳሉ። እና እነዚህና ተያያዥ ችግሮችን ለመፍታት ምን ጥረት እያደረጋችሁ ነው? የወሰዳችኋቸው እርምጃዎች ይሳሉ ወይ? እንደተባለው በተቋማት ውስጥ ባሉ ባለሙያዎች ላይ እና በተቋሙ የሚታዩ ችግሮች አሉ። ያው ብዙ በርካታ ስራዎች የሚሰሩትን ያክል በቅልጥፍና ረገድ በየደረጃው ባሉ ፍርድ ቤቶች፣ በክልሉ ፍርድ ቤቶች በርካታ ለውጦች መጥተዋል። ሁላችንም ፍርድ ቤት ቆይተናል ብዙዎች እናውቃቸዋለን የቀጠሮ መንዛዛት ከዚህ በፊት በነበሩ ሁኔታዎች በጣም ሰፊ እንደነበረ በሂደት ግን እየቀነሰ የመጣ አሁንም ግን ችግሩ ሙሉ በሙሉ ያልተፈታ መሆኑን የሚያሳዩ ሁኔታዎች አሉ። በተለይ ወደ ታች ባሉ ፍርድ ቤቶች ወረዳ ፍርድ ቤት አካባቢ ከፍም ሲል ከፍተኛ ፍርድ ቤት አካባቢ ቅልጥፍናው የተሻለ ደረጃ ላይ ነው ያለው። ጠቅላይ ፍርድ ቤትም ቢሆን ከበፊቱ የተሻለ ነው። አሁንም ቢሆን ግን ተደጋጋሚ ቀጠሮ የመስጠት ሁኔታዎች አሉ። እነዚህ ተደጋጋሚ ቀጠሮ የሚሰጡ በቅልጥፍና ረገድ ያሉ ችግሮች መነሻቸው የተለያየ ነው። አንደኛው ተገቢ የሆነ የዳኛ ቁጥር በሚገባው ልክ ጉዳዮች ከጊዜ ወደ ጊዜ ወደ ፍርድ ቤት የሚመጡ በጣም እየበዙ እየበዙ ነው የሚመጡት። በዚያ ልክ የዳኛ ቁጥር መጨመር አልተቻለም። ጥረቶች ተደርገዋል። ዳኛ ቁጥርም ለመጨመር ጥረት ተደርገዋል። ነገር ግን መዝገቦች የሚፈልጉትን ያክል ዳኛ አለ ማለት አይቻልም። አሁን ለምሳሌ በጠቅላይ ፍርድ ቤት እዚያም ሲቀጥል፣ ከፍተኛ ፍርድ ቤት፣ ወረዳም ፍርድ ቤት ዳኞችን ወደ ፍትህ ስርአቱ ስትቀላቅልም በተለያየ መንገድ የሚለቁ አሉ። በተለይ ወደ ወረዳ ፍርድ ቤት አካባቢ በርካታ ቁጥር ያለው ዳኛ በተለያየ ምክንያት ይለቃል እንደ እንደዚህ ሲሆን በስራ ላይ ካሉት ዳኞች አቅም በላይ በሚሆንበት ጊዜ የሚቀጠሩ መዝገቦች አሉ። ይህን ማስተካከል የሚቻለው ተገቢውን የዳኛ ቁጥር ከሚመለከተው ዳኞችን ከሚሾሙ አካል ጋር ተነጋግሮ አሹሞ ወደ ስራ ማስገባት አንዱ መፍትሔ ነው። ሁለተኛውና ቀጠሮ የሚቀያየርባቸው ምክንያቶች ዳኛው ያለውም በተገቢው መንገድ በመስራት ረገድ አልፎ አልፎ በአንዳንድ ዳኞች ችግሮች ይኖራሉ። እነዚህን ደግሞ ለመፍታት ቅድም ለአንድ ስልጠና መንገድም እንሰጣለን ብለን የምናስበው ይሄ የጉዳዮች ፍሰት አመራር እያንዳንዱ ዳኛ በሚገባው ልክ መስራት ባለበት ልክ እየሰራ መሆን አለመሆኑን ለማረጋገጥ የሚያስችል ስርዓትን እያጠናከሩ መሄድ፣ ስልጠናዎችን እየሰጡ ሁኔታዎች ማጠናከር የሚጠይቅ ሁኔታ አለ። ሁለተኛው ምክንያት ሊሆን የሚችለው ይሄ ነው፣ ለቀጠሮ መለዋወጥ። ሶስተኛ ምናልባት እንደዚህ አይነት ምክንያቶች ሊሰሩ የሚችሉት ሊወሰን ለሚገባው መዝገብ ነው። ከዚያ ውጭ ግን በተፈጥሮ ደግሞ ራሱ የክርክር ሂደቱ የፍርድ ቤት ክርክር መዝገብ እንደመጣ ወስነህ የምታጠናቅቀው አይደለም። ማስረጃ ማሰባሰብ ሂደት ይጠይቃል። በተለይ ውስብስብ መዝገቦች በሚሆኑበት ጊዜ ይሄ ሂደት ረጅም ይሆናል። የምትፈልጋቸው ማስረጃዎች በምትፈልገው ጊዜ አይደርሱም። ከሌላ ከውጭ አካል ከሶስተኛ ወገን የሚመጡ ፍርድ ቤት ቀርበው የሚያስረዱ ምስክሮች በተሟላ መንገድ በአንድ አይመጡም። እነዚህ ሁሉ ተደማምረው መዝገቡ በተፈጥሮ ሂደቱ በራሱ የሚፈልገው ጊዜ አለ። ይህን ሁሉ ይወስዳል። ተገልጋዩና መዝገብ ተደጋግሞ ተቀጠረብን ይላል። በተለይ ከወረዳ የሚጀምሩ ከታች የሚጀምሩ መዝገቦች። ሰው መቁጠር የሚጀምረው ጊዜውን ገና አንድ ብሎ መዝገቡን ወደ ፍርድ ቤት ካቀረበበት ጊዜ ጀምሮ ነው። ወደ ላይኛው ፍርድ ቤት ሲመጣ ያለውን ጊዜ አጭርም ቢሆን ግን ይህን ያክል ጊዜ ወሰደብኝ ብሎ ከስር ጀምሮ እስከ ላይ ይግባኝ ስርዓቱን የሰበር ስርዓቱን እስኪያጠናቅቅ ያለውንም ይቆጥራል። እነዚህ ሁሉ ተደማምረው በህብረተሰቡ በኩል አንዳንድ ጉዳዮች ቶሎ እልባት ያለ ማግኘታቸውን እንደ ምክንያት ያነሳሉ። ቅድም በገለጽኩት መንገድ ስራዎችን በመስራት ደረጃ በደረጃ ሊቀረፉ የሚችሉ ችግሮች ናቸው የሚል እምነት ነው ያለኝ። የአማራ ክልል ሕዝብና አማራ ክልል እንደ ክልል ካሉት አሴቶች መሀል ባህላዊ የሽምግልና ሥርዓቱ እንደዚሁም ደግሞ ሃይማኖታዊ የሽምግልና ሥርዓቶች ያሉበት ክልል ነው። እነዚህ ደግሞ አጠቃላይ ለፍትህ ሥርዓቱ ወይም ደግሞ ሕብረተሰቡ ለህግና ለሞራል እንደዚሁም ለፍትህ ሥርዓቱ እገዛ እንዲያበረክት አስተዋጽኦ ይኖራቸዋል ና እነዚህን ማገዝ አንዱ የሚመጡ መዝገቦችንም የቀጠሮ ሥርዓቶችንም ከማሳ አጠራ አንጻር አስተዋጽኦ ሊኖራቸው ይችላል የሚባል ነገር ስላለ እዚያ ላይ የምታደረጉት እገዛለ ምንድን ነው? እዚህ ላይ ያለውት አስተያየት ቅድም ለመግለጽ እንደሞከርኩት ወደ ፍርድ ቤት የሚመጡ መዝገቦች ከጊዜ ወደ ጊዜ እየጨመሩ መጥተዋል። የራሱ የሆነ ጥናት የሚያስፈልገውም ቢሆን እንዲሁ ሊገመቱ የሚችሉ ምክንያቶች አሉ። ለምንድነው መዝገቦች በፍርድ ቤት በብዛት እየመጡ ያን ያክል ፍርድ ቤትን እያጨናነቁ ያለው የሚለው ሲታይ አንደኛው ምናልባት ፍርድ ቤትን በመገልገር ረገድ የህብረተሰቡ ግንዛቤ መጨመሩ ነው የሚል ግምት መውሰድ ይቻላል። ሁለተኛው ግን በህብረተሰቡ ውስጥ የነበሩ በጣም የጎሉ እነዚህ የሽምግልና ስርዓቶችን የመጠቀም እሴቶች ከጊዜ ወደ ጊዜ እየተሸረሸሩ የመጡ መሆኑን የሚያመለክት ነገር አለ። ብዙ ጊዜ አሁን በተለይ በገጠሩ ህብረተሰብ አካባቢ ያለው ክርክር ብዙ በዘመድ መካከል ነው። አባትና ልጅ ነው የሚከራከረው፣ ወንድምና እህት ነው የሚከራከረው፣ ባልና ሚስት ነው የሚከራከረው እና እንደዚህ አይነት ነገሮች ውስጥ አለመግባባት እንዳይፈጠር ከዚህ በፊት በጥብቅ ይዝልን የነበረው የሽምግልና ስርዓቱ ነው። እሱን ከመጠቀም ይልቅ ወደ ክርክር የመምረጥ ወደ ፍርድ ቤት የመምጣት ሁኔታዎች እየሰፉ መምጣታቸውን ያሳያል። በዚህ ረገድ በእኛ በኩል ወደ ፍርድ ቤት ከመጡ በኋላ እንዲታረቁ የመግፋት ሕጉም የራሱ የሆነ በዚህ ረገድ የሚለው ነገር ስላለ በተለይ በተጋቢዎች መካከል የሚፈጠሩ ነገሮች በሽምግልና እንዲያልቁ ፍርድ ቤቶች ጥረት ያደርጋሉ። እንዲታረቁ የመግፋት ሁኔታዎች አሉ። ግን መደበኛ የሆነ ስርዓት ዘርግተንለት በስርዓት እየተመራ ያለ ነገር አይደለም። አሁን ፕሪዝን ፌሎሽፕ የሚባል ድርጅት አለ በፌዴራል ደረጃ እሱ አንዳንድ የጀመራቸው ጅምሮች አሉ። ከፌዴራል ጠቅላይ ፍርድ ቤት ጋር ሆኖ እነዚህን አምጥቶ ወደ ክልል ተጨባጭ ሁኔታ ለውጦ ለመተግበር እየታሰበ ነው ያለው። እስካሁን ግን በዚህ ረገድ በፍርድ ቤት ደረጃ ወደ መደበኛ ስርዓት ለመቀየር የተደረጉ ቅድም፣ እንደምላቸው በክርክር ሂደቱ ዳኞች በሽምግልና ጉዳዮች እንዲያልቁ የመግፋት ጥረቶች አሉ። በዚያም ረገድ የሚገኙ ውስንም ቢሆን ውጤቶች ያሉ ቢሆንም መደበኛ ስርዓት አድርጎ ዘርግቶ ጥናት ላይ ተመስርቶ ወደ ስራ በመግባት ረገድ ያው የራሱ የሆነ ውስንነት ስላለ ከፌዴራል አካባቢ የተጀመሩ ጅምሮችን አምጥቶ የበለጠ ከክልሉ ተጨባጭ ሁኔታ አንጻር አጥንቶ ወደ ተጨባጭ ተግባር መቀየር የሚያስፈልግ ነገር እንዳለ ማየት የሚቻል ነው የሚሆነው። የፍትህ ሥርዓቱን ከሚያሻሽሉ ነገሮች አንዱ ተደራሽነቱ ነው። ቀደም ሲል እርስዎም እጥረት እንዳለ ለማውራት ሞክረዋል፣ በተለይ የዳኞች ቁጥር ማነስ። ነገር ግን ተደራሽነት መኖር አለበት ተብሎ ይታመናል እና እንደው የፍትህ ሥርዓቱ ተደራሽነት ታች ድረስ ወርዶ ከማገልገል አኳያ ምንድን ነው እየተሰራ ያለው? ያለባችሁን እጥረት ስለመፍታት ምን ጥረት እያደረጋችሁ ነው? ከፍትህ ሥርዓቱ ዳኝነትን ተደራሽ ከማድረግ አንጻር በርካታ ስራዎች ተሰርተዋል በክልሉ ከነዚህም ውስጥ የሚጠቀሱት በተለይ እስከ ታችኛው ህብረተሰብ ድረስ ንዑስ ወረዳ ወረዳዎችን በወረዳ ደረጃ ያው ፍርድ ቤቶች አሉ። ከዚያም አልፎ እኛ ከመንግስት መዋቅር ያለፈ ንዑስ ወረዳ የሚባል በወረዳ ውስጥ ሌላ ንዑስ ወረዳ ፈጥሮ ተደራሽ ለማድረግ በርካታ ጥረቶች ተደርገዋል። በዚያ ረገድ ቁጥራቸው ሰፊ ነው። በቅርበት አገልግሎት ለመስጠት እየተሰራን ያለ። ከዚህም በላይ ወረዳ ላይ ወደ ቀበሌ በመውረድ ከከፍተኛ ፍርድ ቤትም ወደ ወረዳዎች በመውረድ ከጠቅላይ ፍርድ ቤት ደግሞ ወደ ዞን ከፍተኛ ፍርድ ቤቶች በመውረድ የሚሰራ የተዘዋሪ ችሎት ፕሮግራሞች አሉ። በየደረጃ የሀብት እጥረት ሲገጥም በዚያን ልክ በሚፈለገው ልክ አገልግሎት መስጠት ባይቻል፣ በተለይም ወደ ወረዳ አካባቢ ባሉት ላይ በጀት እጥረት ምንም ችላለን እንጂ ከዚያ ውጭ ግን በተዘዋሪ ችሎት ንዑስ ወረዳዎችን በማስፋት እንዲሁም ደግሞ በጠቅላይ ፍርድ ቤት ደረጃ የተጀመረ ቋሚ ምድብ ችሎቶችን ወደ ዞኖች ወርዶ በማደራጀት በርካታ ስራዎች እየተሰሩ ነው ያለው። ተደራሽነትን በማስፋት ረገድ በጣም ጥሩ ደረጃ ላይ ነው ያለው ብሎ መውሰድ ይቻላል። ነገር ግን ተደራሽነትን ማስፋት በቂ ነው። ከዚህ በፊት የተሰራው ብለን የተቀመጥ ነው አይደለም። አሁንም በዚህ አመት ከሚመለከታቸው አካላት እንደዚህ አደረጃጀቱ በምታሰፋበት ጊዜ ሌላም የመንግስት አካል ይሳታ ፍርድ ቤት ብቻ በማቋቋም አይደለም። መፍትሄ የሚሰጡ በተለይ ከወንጀል ፍትህ ስርአቱ አንጻር የሚመለከታቸው አጋር አካላት አሉ። ፖሊስ አለ፣ አቃቢ ህግ አለ። የነዚያ ሁሉ መዋቅር አብሮ መውረድ አለበት። ለዚያ የሚያስፈልግ ሪሶርስ መመደብ አለበት። ይህን የሚመድበው አካልም ሌላው የመንግስት አካል ነው፣ አስፈጻሚ የመንግስት አካል ከእነሱ ጋር በጋራ በመነጋገር እነዚህን ማስፋፋት ስራዎች በዚህ አመትም ተጠናክረሉ እንደሚቀጥሉ በእቅድ የተያዘ እና እንቅስቃሴ እየተደረገበት ያለ ጉዳይ ነው። በዚህ መንገድ ተደራሽነትን የበለጠ እያሰፉ ለህብረተሰቡ በቅርበት አገልግሎት የመስጠት ስራዎች ይከናወናሉ ማለት ነው። ሌላው ከ ከተደራሽነት አንጻር በተለይ በየደረጃው ባሉ ባስፋፋ ናቸው ተቋማትም ቀርቦ ተገልጋዩ በተለያየ የገንዘብ እጥረት ፍትህ ስርአቱን ተጠቃሚ ሳይሆን እንዳይቀር አንዳንድ በመንግስት በኩል የሚዘጋጁ ቅጻቅጾችን አዘጋጅተው በቅርበት የማገልገል ስራዎች በሁሉም ደረጃ በወረዳም በከፍተኛ ፍርድ ቤትም በጠቅላይ ፍርድ ቤትም ደረጃ አገልግሎቱ እየተሰጠ ነው ያለው። ራሱ ሕጉም የሚያስቀምጣቸው ተደራሽነቱን ለማሳካት የሚያስችሉ ሁኔታዎች አሉ። የዳኝነት ክፍያ መክፈል የማይችሉ ሰዎች በዚህ ምክንያት ፍትሕ እንዳያጡ አረጋግጠው ሲመጡ የዳኝነት አገልግሎትን በነጻ የሚያገኙበት ራሱ ሕጉም የዘረጋው ተግባራዊ እያደረግን ያለ ነው አሰራር አለ። በተደራሽነት ረገድ ያሉ ነገሮች እነዚህ ናቸው። ያሉትን አጠናክሮ የበለጠ መስራት የሚጠይቁ ሁኔታዎች አሉ ማለት ነው። በርካታ በውጭ የሚኖሩ የህብረተሰብ ክፍሎች የህግ ባለሙያዎች አሉ። የህግ እውቀት ያላቸው አሉ። በህግ ትምህርት ቤቶች የሚያስተምሩ አሉ። እንደው እነሱን ገዛ ለማድረግም ቢፈልጉ ወይም ደግሞ አብሮ ለመስራት ቢፈልጉና እናንተም ምናልባት የውጭ እውቀት ብትፈልጉ እንዴት ነው መገናኘት የሚቻለው? ምንድንስ ነው የሚያስተላልፉት መልእክት? እንግዲህ ተቋማት ስራዎቻቸውን ሲሰሩ በተለይ ሙያተኛው የሙያ እውቀት ያላቸው የሚመለከታቸው ሰዎች የሚያደርጉት አስተዋጽኦ ቀላል አይደለም። አሁን እዚህም እየሰጠን ያላቸው ስልጠናዎች የሚሰጡልን ከተለያዩ ቦታ ያሉ በእኛ አቅም በክልል ላይ ባሉ ባለሙያዎች አቅም የምንሸፍናቸውን ነገሮች በክልላችን ባለሙያዎች ከዚያም ወጠን ፌዴራል አካባቢ ባለሙያዎቹን እንጠቀማለን። ውጭም አካባቢ ያሉ ሰዎች በዚህ ረገድ የሙያ አስተዋጽኦ ማድረግ ሌላም አስተዋጽኦ ማድረግ የሚችሉበት ሁኔታ እስካለ ድረስ ካሁን የተዘረጋ ሥርዓት እነሱ ጋር ለመገናኘት በክልል ደረጃ የተዘረጋ ሥርዓት ባይኖርም እኛ እነሱን ማግኘት የምንችልበት ሁኔታ ካለ ተገናኝተን ለመስራት ዝግጁ ነን። ብዙ ነገር ያግዛሉ። ሰው ነው የዳኝነት አገልግሎት የሚሰጠው በየደረጃው ያለ ባለሙያ። ይህን ባለሙያ ማብቃት፣ ይህን ባለሙያ መደገፍ ከተቻለ ደግሞ ተገቢው አገልግሎት ለሚመለከተው የኅብረተሰብ ክፍል ለመስጠት ስለሚያስችል በዚህ ረገድ ለማገዝ የሚችሉ ወገኖች ካሉ በእኛ በኩል ተባብረን ለመስራት ዝግጁ ነን። የተለመደው በተለይ ከውጭ ካሉ ሰዎች ጋር አክሰስ ግንኙነቱ ሰፊ ግንኙነት ያለው ፌዴራል ነው። በክልልም ግን የሚከለክል ነገር የለውም። የሚያሰለጥንልን የሚያበቃልን የተለያዩ ድጋፎችን ሊደግፍ የሚችል የክልሉን ባለሙያና የክልሉን ፍርድ ቤቶች ካለ የሚከለክል ነገር ስለሌለ እኛ ተገናኝተን ለመስራት ዝግጁንን ማለት ነው። እንደ አዲስ የጠቅላይ ፍርድ ቤት ፕሬዚደንትነቶ ህልሞ ምንድን ነው? በአጠቃላይ ፍትህ ስርአት ውስጥ ራእዮ ምንድን ነው? ቀደም ሲል ካነሳው፣ ሳልጠቅሰው ያለፍኩት ከስነ ምግባር አንጻር ያነሳው ጥያቄ ሳልነካው ያለፍኩት፣ እንደሚታወቀው አገልግሎቱ ሰፊ ነው የዳኝነት ስራው። በአብዛኛው ያሉ ዳኞች ስነ ምግባር ደንቦችን ጠብቀው ተገቢውን አገልግሎት እየሰጡ መሆኑ የሚታወቅ ቢሆንም አልፎ አልፎ በስነ ምግባር ረገድ የሚታዩ ችግሮች አሉ። በዳኞች አካባቢ፣ በፍርድ ቤቱ ሰራተኛም አካባቢ የሚታዩ እነዚህን እንትኖች አሰራር ተዘርግቶላቸው የራሱ የሆነ ክትትል ይደረጋል። ከዚህ በፊትም የተከተ ገቢ የእርምት እርምጃ እስከ ምክር ቤት ድረስ ደርሶም የተወሰደባቸው ዳኞችም አሉ። አሁንም ጉባኤ ጽህፈት ቤት ንኡስ ጉባኤ ጽህፈት ቤት ከሚሰራው ስራ አንዱ ከስነ ምግባር ጋር የተያያዘውን ክትትል ማድረግ አጥፍተውም ሲገኙ እንግዲህ ዳኛ ሌላ ላይ ውሳኔ የሚወስን ሆኖ እያለ እሱ አጥፊ ሆኖም በተገኘ ጊዜ አይጠየቅም ማለት አይደለም። የተጠያቂነት ስርአቱ ተዘርግቶ እየተሰራ መሆኑን ግንዛቤ ቢወሰድ ነው። እኔ እንደ አዲስ የፍርድ ቤት አመራር ዋናው ነገር የህግ ሙያን ተምረ እስከተገኘ ጊዜ ድረስ ጠንካራ ፍርድ ቤት መኖሩ ወሳኝ ነው የሚል እምነት አለኝ። እኔ የትም ቦታውን አመራር ስለሆንኩ ብቻም ሳይሆን የተሻለ አገልግሎት ሊሰጥ የሚችል ጠንካራ ፍርድ ቤት ቢኖር በጣም ወሳኝ ነው የሚል እምነት ነው ያለ። በተለይ አሁን ባለው ሁኔታ የህግና ስርዓት መከበር ጉዳይ በእኛ ሀገር የራሱ የሆነ ችግሮች እንዳሉ ተደጋግሞ ይነሳል። ይህንን ተገቢ ምላሽ ሊሰጥ የሚችል ፊዎች በአግባቡ እንዲጠየቁ ያላጠፉ ደግሞ ነፃ ሰዎች ደግሞ ተከሰው በሚመጡበት ጊዜ በአግባቡ አጣርቶ ነፃነታቸውን ሊያረጋግጥ የሚችል በተገቢ ሁኔታ ህግና ስርዓት ሊያስከብር የሚችል ነፃነቱ የተጠበቀ ተገቢውን ሙያዊ ብቃት ይዞ ሊሰራ የሚችል ፍርድ ቤት መገንባት ያስፈልጋል የሚ ሚል እምነት ነው ያለኝ። ይህን እያደረግነ በሄድነ ቁጥር ያሰብነው ግብ ይሳካል። በህዝብ ዘንድ አመኔታን የማረጋገጥ ጉዳይ እንዲሁ ስለፈለግነ ስላልነው የሚመጣ አይደለም። ተገቢ የሆነ ጥራት ያለው ዳኝነት እየሰጠን መሄድ ስንችል ነው ህዝቡ የሚያምነን። በተግባራዊ ስራችን ነው ህዝቡ ሊያምን የሚችል ያን ደግሞ ለማድረግ ጠንካራ የሆነ ብቃት ያለው ሙያዊ ስነ ምግባሩን እየጠበቀ በውስጡ ያሉትን ችግሮች ራሱ ሊፈታ የሚችል የማንም የሌላ አካል እጅ የማይገባበት ነጻ የሆነ የዳኝነት አካልን አጠናክሮ መገንባት ቢቻል ህብረተሰቡ አካባቢ እናመጣለን ያልነው አመኔታ የማይመጣበት ምንም ምክንያት የለም። ውጫዊ የሆኑ ተጽዕኖዎችም አሉ በእርግጥ። ውጫዊ የሆኑ ተጽዕኖዎች ፍርድ ቤቱ ራሱ ታማኝ እንዳይሆን የሚያደርጉትን የማስረጃ አሰጣጥ ስህተቶችን ለማረም የፍርድ ቤት መጠንቀር ሊቀንሳቸው ይችላል። ደረጃ በደረጃም ሊፈታቸው ስለሚችል እንደ ግለሰብ ወይም እንደ አዲስ አመራር እኔም ማምነው ጠንካራ ፍርድ ቤት መገንባት፣ ነጻ ፍርድ ቤት መገንባት የሚቻልባቸውን እያንዳንዳቸውን ስራዎች በአግባቡ ማከናወን፣ መምራት ከተቻለ መልካም ነው የሚል እምነት ነው ያለኝ። በአጠቃላይ ማስተላለፍ የምፈልገው መልእክት ፍርድ ቤቶች ቅድም ከተባለው ተነስተን ስንመለከት በጣም ታላቅ ኃላፊነት የተሸከሙ ተቋማት ናቸው። እዚያ ውስጥም በህዝብ ተሹመው የሚቀመጡ ዳኞች ሙያ ሁሉ ታላቅ ቢሆንም ከሙያዎች ሁሉ ደግሞ በጣም የዳኝነት አካሉ በንብረት ላይ፣ በህይወት ላይ፣ በመብት ላይ የሚወስን በመሆኑ ዳኞች የክቡር ባለሙያ ባለቤቶች ናቸው። ይህንን መገንዘብ ያስፈልጋል። የራሳቸው ስብና በዚህ የተቃኘ እንዲሆን፣ ስነ ምግባራቸው በዚህ የተቃኘ እንዲሆን ማድረግ ያስፈልጋል። አሁን በእኛ ሀገር ተጨባጭ ሁኔታ ያለው የፖለቲካ ነፋስ ያው የምናውቀው ነው። ዳኞች ከፖለቲካ ከሌላም ተጽዕኖ ነጻ ሆነው ራሳቸውን ስብናቸውን ጠብቀው በመርህ ላይ ተመስርተው እና መርህ ላይ ቁመው ተግባራትን ማከናወን ከቻሉ ወደ ነፈሰው የማይነፍስ የዳኝነት ስርዓት መገንባት ይቻላል የሚል መልእክት ነው ማስተላለፍ የምፈልገው። ይህንን ዳኞችም ተገንዝበው አብዛኛዎቹ በዚህ ስሜት እየተንቀሳቀሱ በተግባራዊ ስራቸውም ይህንን እያስመሰከሩ ያሉ ናቸው። ግን አልፈው አልፈው አንዳንዴ በስነ ምግባር ረገድ የማይጠበቅ ነገሮች የሚያንጸባርቁ በተጨባጭ በምርመራም ተደርሶባቸው ተጠያቂነቱም ተግባራዊ የሆነባቸው ሲታይ ምንም እንኳን እነዚህ ጥቂት ቢሆንም በቁጥር ተቋሙ ከተሸከመው ተልእኮና አጠቃላይ ኃላፊነቱ አንጻር የሚያሳድሩት ተጽዕኖ ቀላል አይደለም። በሆነ ነጭ ጨርቅ ላይ አንድ ጥቁር ቀለም በጣም ትንሽ ጠብ ቢል ምን ያህል ጎልቶ እንደሚታይ ይታወቃል። ዳኝነት አካሉ ከተሸከመው ተልእኮ አንጻር የስነ ምግባር ችግር ያላቸው ጥቂትም ቢሆኑ ዳኞች በሚኖሩበት ጊዜ ህብረተሰቡ ላይ ያለው ግንዛቤ አጠቃላይ ዳኝነት እንትኑን በጠቅላላው የችግር ባለቤት አድርጎ የማየት በመሆኑ በጥንቃቄ ዳኞች መንቀሳቀስ ከቻሉ የምንፈልገውን ተቋም መገንባት ይቻላል የሚል መልእክት ነው ያለኝ። በጣም እግዜር ስጥልኝ፣ መልካም የስራ ዘመን። እኔ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories